ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ብዙዎቹ የሚነግሩን የሚጠቀሙት ጨርቅ እንደሆነና የወር አበባ ጊዜ በሚሆንበት ጊዜ ከጨርቁ አልፎ ልብሳቸውን ከነካት ትምህርት ቤት ውስጥ የሚያያቸው ሰዎች ሊስቁባቸው ስለሚችሉ ወደ ትምህርት ቤት እንደማይመጡ በዛ ቀናት ምናልባት ከሶስት እስከ አምስት ቀናት በወር ውስጥ ላይመጡ እንደሚችሉ ይነግሩናል። የሰማችኋት ዶክተር ደራርቱ ነጋሽን ነው። ዶክተር ደራርቱ በንጽህና መጠበቂያ አቅርቦት ማነስ ምክንያት ከትምህርታቸው የሚሰናከሉ ወጣቶችን የሚያግዝ መርሃ ግብር መስረታ እየተንቀሳቀሰች የምትገኝ በጎ አድራጊ ናት። ከእሷ ጋር ያደረግነው ቆይታ ቆየት ብሎ ይሰማል። ሀብታሙ የዛሬው ምሽት ስርጭት መራለው። ብርሃን ኃይሉ ደግሞ የድምፅና የምስል ቅንብሩን ትከውናለች። አብራችሁን ስለምታመሹ በእጅጉ እናመሰግናለን። አሁን ለምሽቱ ወደያዝንላችሁ የመጀመሪያ ዝግጅት እንሻገር። ጋቢና ቪኦኤ ከአሜሪካ ድምፅ ወደ እናንተ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። ዶክተር ደራርቱ ነጋሽ በሰላሌ ዩኒቨርሲቲ ውስጥ መምህርና በሰላሌ ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ውስጥ ደግሞ ሐኪም ናት። ከሁለት ዓመት በፊት በአካባቢው ባሉ ትምህርት ቤቶች የተመለከተችው ችግር አሁን ለምታከናውነው ስራ መነሻ እንደሆና ትናገራለች። ዶክተር ደራርቱ በሰላሌ አካባቢ ባሉ ትምህርት ቤቶች ተማሪዎች በወር አበባ ወቅት ትምህርት እንደሚያቋርጡ መገንዘቧ ይህን ችግር ለመቀነስ የንጽህና መጠበቂያ እያሰባሰበች ለተማሪዎች እንድትሰጥ አነሳስቷታል። ከዶክተር ደራርቱ ጋር ቆይታ ያደረገው ባልደረባችን ሚካኤል ገብረ መድን ነው በመቀጠል ይቀርባል አመሰግናለሁ ዶክተር ደራርቱ እስኪ ራስሽን በማስተዋወቅን ጀምር እሺ እኔም አመሰግናለሁ ገብረሚካኤል ዶክተር ደራርቱ ነጋሽ ይባላለሁ በሰላሌ ዩኒቨርሲቲ መምህር እና በሰላሌ ዩኒቨርሲቲ ኮንፈረንስ ስፔሻላይድ ሆስፒታል ጠቅላላ ሀኪም ነኝ በጣም ጥሩ በወር አበባ ወቅት ትምህርት ለሚያቋርጡ ተማሪዎች የንጽህና መጠበቂያ እያሰባሰብሽ ነው ምትሬጃቸው፣ እና ሀሳቡ እንዴት መጣ? እንዴት ጀመርሽው ይሄን እንቅስቃሴ? እኔ የምሰራው ያው እንደነገርኩሽ ሰላሌ ዩኒቨርሲቲ ነው። ሰላሌ ዩኒቨርሲቲ የሚገኘው ከአዲስ አበባ መቶ አስራ አራት ኪሎ ሜትር ርቃ በምትገኝ ፊቼ የምትባል ከተማ ነው። እዛ በምሰራበት ወቅት በተለያዩ አጋጣሚዎች የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች ላይ የመሄድ አጋጣሚ ነበረኝ እና በዛ መምህራንን፣ ተማሪዎችን ሳዋራ ተማሪዎች ትምህርት ከሚቀሩባቸው ምክንያቶች አንዱ በወራባ ጊዜ የወራባ መቀቢያ እቃዎችን አለማግኘት እንደሆነ ሲያወሩ ሰማሁኝ። በሌላ ጊዜ ደግሞ ፌስቡክ ላይ እንደዚህ በገጠር ላሉ ሕፃናት ተማሪዎች ሞዴ ሲሰጥ እንደ እርዳታየውኝ እና ይሄ ችግር ነው ደካ የሚለውን በማሰብ ሀሳቡን ጀመር። ብቻሽን ነው የምትሰሪው ወይስ አብረውሽ የሚንቀሳቀሱ ጓደኞች ወይ ሌሎች ተባባሪዎች አሉሽ? ብቻዬን ነበር እንደተነሳሽነት የጀመርኩት። አብረውኝ የሚተሉ ጓደኞቼ አሉኝ። በዲስትሪቢዩሽን ላይም ከዞን ትምህርት ቢሮም ከኔ ጓደኞቼም አሉ። በሁለት ሺህ አስራ አራት ላይ ጀብኒት ሙቭመንት የሚባል ነበር። ከእነሱ ጋር በመተባበር ለዩኒቨርሲቲያችን ፕሮፖዛል አስገባል፣ እንደዚህ ያን ያህል ተማሪዎች እንዲረዱልን እና በመጀመሪያው ዙር ለአንድ ሺህ አራት መቶ ያህል ሴት ተማሪዎች የሚታጠቡ ሞዴሶችን እና ፓንቶችን መስጠት ችለን ነበር። የዛን ውጤት ፎሎው ስናደርግ ተማሪዎቹም በጣም ደስተኛ ናቸው፣ ትምህርታቸውን እንዳይቀሩ የተሻለ ነገሮች እንዳገኙ ነገሩን። መምህራንም ጥሩ ነገር እንደሆነ ስለነገሩት ያንን በመቀጠል ለሁለተኛ ዙር የኔ ልደት በማስመልከት ነበረ ሶሻል ሚዲያ ላይ ካምፔን የጀመርነው። በዛ ጊዜ ደግሞ ከአራት መቶ ስልሳ በላይ ተማሪዎች ስለሆኑ አገኘን መግዣ የሚሆነውን በብር ነበር ያዋጡልን ሰዎች። የዛን ጊዜ ያንን በገጠር ላይ ለሚገኙ አምስት ትምህርት ቤቶች ሰጠን። የሁለተኛውን ዙር ማለት ነው። አሁን ምን ያህል ተጠቃሚዎች አሏችሁ? ለምን ያህል ተማሪዎች እርዳታ አድርጋችኋል ወይ? የትምህርት ቤቶቹ ቁጥርስ የሚታወቅ ከሆነ ይሄንን ስራ ከጀመርን ሁለት አመት ሆኖናል። በሁለት አመት ውስጥ ከሶስት ሺህ በላይ ሴት ተማሪዎችን ማገዝ ችለናል። የምንሰጣቸው ሞዴስ ደግሞ እንደዚህ ኖርማሊ ብዙዎቻችን እንደምናውቀው ዩዜን ተጠቅመው የሚጥሉት አይነት ሳይሆን የሚታጠብ ሞዴስ ነው። ይሄ የሚታጠበው ሞዴስ ለሁለት ዓመት ያገለግላታል። አንዲት ሴት ከሰልጠናት በኋላ ረዛ ሞዴሱን እና ምናልባት ፓንት የሌላቸው ካል ብለን አብረን ፓንት እያደረገን እንሰጣቸዋለን። ውጤቱንስ፣ ተጽዕኖውን እንዴት ነው የምታዩ? ውጤቶቹን የምናየው አንድም ስንሰጣቸው ተማሪዎችን አስተያየት እንቀበላለን። እንዴት እንደሚጠቀሙት ከነገርናቸው በኋላ ካሳየናቸው በኋላ ምን አይነት ከዛሬ ምን ያጋጥማቸው እንደነበር እንጠይቃለን እና ብዙዎቹም የሚነግሩን የሚጠቀሙት ጨርቅ እንደሆነና የወራባ ጊዜ በሚሆንበት ጊዜ ከጨርቁ አልፎ ልብሳቸውን ከነካ ትምህርት ቤት ውስጥ የሚያያቸው ሰዎች ሊስቁባቸው ስለሚችሉ ወደ ትምህርት ቤት እንደማይመጡ በዛ ቀናት ምናልባት ከሶስት እስከ አምስት ቀናት በወር ውስጥ ላይመጡ እንደሚችሉ ይነግሩናል። አንዳንዶቹ ደግሞ በጣም ገጠር የሆኑት ቦታዎች ላይ ቤተሰቦቻቸው የወር አበባ መቀቢያ እቃዎችን እንደ ቅንጦት የሚያዋቸው ወይም እንደ አስፈላጊ ነገር አያያቸውም፣ እና ያ ነገር ያስቸግራቸው እንደነበር ይነግሮናል እና አመስግነውን፣ እኛም ወደፊት ለሌላ ሰው እንደዚህ እንደርሳለን፣ እናንተ አስባችሁልን ስለመጣችሁ እናመሰግናለን ብቻ የተለያዩ አስተያየቶችን ይሰጡናልና፣ ያ በጣም ደስ የሚል ነገር ነው። ፊታቸው ላይ የሚታየው ደስ ደስ ይላል። አንዳንድ ጊዜ ወላጆችን እናገኛለን። በዳይሬክተሮች በኩል በመምህራን በኩል መልእክት ይልኩልናል ካላገኙት እና ያ በጣም የሚል ስሜት አለው። በምን መልኩ ነው እገዛ የሚያደርጉላችሁ ከጎናችሁ ያሉት ተባባሪዎች? አሁን ላይ ባለን ያው በሶሻል ሚዲያ በምንለቀው ማስታወቂያ እያዩ ኮንታክት ያደርጉናል። በፌስቡክ በሊንክዲን እና በዋትሳፕ ላይ ያገኙናል። በዛ እያዋሩን በብር መርዳት የሚፈልጉ ለዚህ ስራ ብቻ ይከፈት ነው አካውንት አለ፣ በዛ ይረዱናል። አንዳንዶች ደግሞ እጃቸው ላይ ያለ የሞዴስ ይኖራቸዋል። ያንን ሞዴስ ይሰጡናል። እሱንም ዲስትሪቢዩት እናደርጋለን። አንዳንዶች ደግሞ በራሳቸው ይሄ መስፊያ ማሽን ያላቸው ቤታቸው ውስጥ የሚሰፉ አሉ። የሚታጠበውን ሞዴስ እራሱ እሱን ደግሞ ሰፍተውም የሚሰጡን አሉ። ምን ያህል ነው የሚሰጧቸው? ለምን ያህል ጊዜ ሲበቃቸዋል? አራት የሚታጠቡ ሞዴሶች ነው። እነዚህ አራት ሞዴሶች ስምንት ሌየሮች አሏቸው፣ ከጨርቅ የተሰሩ አንድ ደግሞ ዋተርፕሩፍ ሌየር አለ፣ ደሙን ወደ ልብሳቸው እንዳያስተላልፍ ስለዚህ እነዚህ አራት ሞዴሶች እየታጠቡ ለሁለት ዓመታት ያገለግሏቸዋል ማለት ነው፣ ለአንድ ሴት። አሁን እንቅስቃሴው ምን ይመስላል? ዘንድሮ ባለን መረጃ አዲስ አሁን ሁለት ሺ አስራ አራት መጨረሻ አካባቢ በወሰድነው ዳታ መሰረት ለሁለት ሺ አስራ አምስት ነበር እኛ መስራት የፈለግነው ስድስት ሺ ያህል ሴት ተማሪዎች ይሄንን እርዳታ የሚፈልጉ እንዳሉ ከዞኑ ያደረሰን ደብዳቤ አግኝተናል። ለዛም እየተንቀሳቀስን እንገኛለን። አንድ ሴት አንድ ሞዴል ለአንዲት ሴት የሚል ቻሌንጅ በመጀመር ያንን ቻሌንጅ በተለያዩ ሶሻል ሚዲያዎች ፕሮሞት በማድረግ ሰዎች በገንዘብም ይረዱናሉ፣ በአይነት የሚረዱናሉ። እኛ ይሄኛውን ነገር ማስቀጠል የምንፈልገው ቀጣይነት እንዲኖረው እና ተማሪዎቹን አንዴ ብቻ ረፍተህ ህዝብ ከማለት ቀጣይነት ያለው ነገር ማድረግ ስለሆነ ውጪ ካሉ ሌሎች ድርጅቶች ጋር እየተነጋገርን እዚህ ማምረት የምንችልበትን እና ተማሪዎቹ በአቅራቢያ ማግኘት የሚችሉበትን ነገር በማመቻቸት ላይ እንገኛለን። ይህን ልጆችን አሁን ላይ እየፈለግን ነው። ልጆቹ በዛው አካባቢ በአካባቢያቸው ከሚያገኙት ነገር ሞዴሱን መስራት እንዲችሉ ከተለያዩ ድርጅቶች ጋር እየተነጋገረን ጥሩ ውጤት ላይ ነን። እስካሁን መንገድ ላይ ነን፣ መሀል ላይ። ከዚህ ባሻገር እንደው ቅድም ጠቃቅሰሸዋል፣ ማህበረሰቡ ዘንድ ግንዛቤው እንደሌለ ይነግረሽኛል እና እነሱስ ራሳቸው ግንዛቤ አላቸው? ተማሪዎቹም በጀንደር ክለቦች ትምህርት ቤቶች ውስጥ ባሉት ጀንደር ክለቦች እንዲንቀሳቀሱና እርስ በርስ እንዲማማሩ መምህራን በተለይ እንዲረዷቸው መልዕክት እያስተላለፈን እናልፋለን በየትምህርት ቤቶች ውስጥ ስንሄድ። አመሰግናለሁ ዶክተር ደራርቱ ነጋሽ። እኔም በጣም አመሰግናለሁ ገብረ ሚካኤል አመሰግናለሁ። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። ወደ ቀጣዩ መሰናዶ ስንሻገር ኒው ኤራ የምርምርና ቴክኖሎጂ ልማት ድርጅት በምጻሩ ነርድ በምህንድስና የተመረቁ ወጣቶች የፈጠራ ስራዎቻቸውን የሚያዳብሩበት የምርምር ማዕከል ከፍቶ መስራት ከጀመረ ከሶስት ዓመት በላይ ሆኖታል። የተቋም ምህንድስና ስራ ያስገኝም የሚል አስተሳሰብ እንዲቀረፍና መሰረታዊ የሆኑ የሀገሪቱን ችግሮች አርቴፊሻል ኢንተለጀንስ፣ ኤሌክትሪካል ምህንድስና እንዲሁም ሌሎች የምህንድስና ዘርፎችን በመጠቀም ሊቀረፉ እንደሚችሉ የአስተሳሰብ ለውጥ ለማምጣትም ጥረት እያደረገ ይገኛል። ኤደን ገረመው የተቋሙን አጋር መስራች አነጋግራለች። በመቀጠል ይሰማል። በጣም አመሰግናለሁ። ስሜን አትናይል ከበደ እባላለሁ የኒው ኤራ ሪሰርች እና ዲቨሎፕመንት ወይም ነርድ የሚባል የማኒፋክቸሪንግ ድርጅት መስራችና የቴክኖሎጂ ክፍል ዋና ኃላፊ ወይም ነው ማገለግለው። በጣም አመሰግናለሁ። ናትናኤል እንግዳዬ ስለሆንክ ኒው ኤራ ወይም ደግሞ ነርድ ምን አይነት ስራዎችን ነው የሚሰራው? ከዛ እንጀምር ያው ምን እንደሚ ለመረዳት በመጀመሪያ የተመሰረተበትን ምክንያት ማየት በጣም ጠቃሚ ነው ብዬ አስባለሁ። እና አብዛኛው እንግዲህ ኢንጂነሪንግ በኢትዮጵያ ውስጥ በጣም ብዙ ተማሪ ይማራል፣ በኢንጂነሪንግ ግራጁዌት የሚያደርጉ ተማሪዎች አሉ። ኢንጂነሪንግ አሁን ላለንበት ላለንበት ጊዜ በጣም መሰረታዊ ዓለም እንደደረሰበት ስልጣኔ በጣም መሰረቱ ብለን ማየት የምንችለው የቴክኖሎጂ ዘርፍ ነው ኢንጂነሪንግ በጣም ብዙ ለኛ ሲናገርም ለአደጉን ኮንትሪቢዩት ማደጉ የሚችልበት አቅም ትኩረት ተሰጥቶታል ብለን አናስብም ነበረ። በተለይ በተለይ የኢንጂነሪንግ ከትምህርት አሰጣጥም ጀምሮ እና ደግሞ በኢንጂነሪንግ ዘርፍ የተመረቁ ተማሪዎች ከኢንጂነሪንግ ዲፓርትመንት ወደው ወደ ስራው አለም የሚሄዱ በት ጊዜ ሀገራችን ያባለችበት ሁኔታ ኢንዱስትሪዎች በጣም ስላልተስፋፉ ኢንዱስትሪዎች ውስጥ ገብተው ስራ የማግኘት እድላቸው በጣም ያነሰ ነው። በዚህም በጣም ብዙ ኢንጂነሮች ሞራላቸውን እንዲነካ ሆኗል። አሁንም አብዛኛውን ጊዜ የሚባል ነገር አለ፣ ኢንጂነሪንግ መማር ስራ እንደማይገኝ ኢንጂነሪንግ መማር ይህን ለማጥፋት እንደሆነ ታየ ነገር አለ ሰው እኛ ይህንን አናምንበትም። ኢንጂነሪንግ በጣም ለሰው በተለይ አሁን ላለንበት ሀገሪቷ ላለችበት ፖይንት ለኢትዮጵያ በጣም የመጀመሪያው ችግር የምንፈታበት መፍትሄ ነው ብለን እናስባለን እና ይህንም ደግሞ ኢንጂነሮች ያላቸውን አቅም የሚያሳዩበት ዩኒቨርሲቲዎችም ተምረው ጨርሰው ከወጡ በኋላ ስራ ለመፍጠርም ለመመራመርም የኢንጂነሪንግ ሀሳቦች ሰዎችንም ፈጠራዎችንም ለማምጣት የሚያስችል ቦታ የላቸውም። አብዛኛውን ጊዜ ያለው ኮሚኒቲ ውስጥም ያለው ሪሶርስ ወይም ግብአቶች ለእንደዚህ አይነት ፈጠራዎች ብዙ የተዘጋጁ አይደሉም። ዩኒቨርሲቲዎች ውስጥ ራሱ ያሉት ላቦራቶሪዎች ብዙ ጊዜ በኢንጂነሪንግ ተማሪዎች ራሱ አክሰስ የሚደረጉበት ታይም በጣም ሪል ነው። ምርምር ከሌለ፣ ሰው ካልተመራመረ፣ የሰው ሀይላችንን ከምርምር ለሚያስፈልጉ ግብአቶች ጋር ካላገናኝን አሁን እንደምናደርገው ሁልጊዜ ሌላ ሀገር ሰው ተመራምሮ ያመጣውን ቴክኖሎጂ እያመጣን በከፍተኛ ዋጋ የነሱን ምርምር ፋንድ እያደረግን እኛ በጥሬ ዕቃ ኤክስፖርት እያደረግን ሁልጊዜ፣ ይሄ ደግሞ እኛን ወደታች እነሱ ወደ ላይ እያደረገ ይሄዳል። ስለዚህ ለምርምር ምርምርን ሪፕሬዘንት የሚያደርግ ወይም የሚወ ትክክል የግል ተቋም መሆን አለብን ብለን የተነሳ ነው። አጀማመሩ እንዴት ነው? መቼ ነው የጀመራችሁት? ስንት ሆናችሁ ነው የጀመራችሁት? እስቲ ወደዚህ ሀሳብ ስ እንዴት መጣችሁ? እኔ በፊልዴ ኤሮናውቲካል ኢንጂነሪንግ ነው የተመረኩት እና አንድ ጊዜ ከጓደኛዬ ጋር ከዩኒቨርሲቲ አንድ ጊዜ ሰው ከወጣ በኋላ የሆነ ሀሳብ ሲኖረው ያንን ሀሳብ ለመስራት የሚሄድበት ቦታ የለውም። እኔ አንዱ ልቅተም ነበርኩኝ እዚህ ወይም እኔ አንዱ ራሱ ፐርሶናኒ ስለዚህ ለመፍጠር የማሰባቸውን ነገር ለመፍጠር ያው ከዩቲዩብ እያየን ፍቸትን ፕሮጀክቶች ሊኖሩ ይችላሉ። ግን እነዚህም ፕሮጀክቶች ስኬል አድርጎ ሰው ጋር እንዲደርስ በደንብ ፕሮዳክት አድርጎ ለማውጣት አንደኛ ቲም ያስፈልጋል። በጣም ያለ ቲም አይሆንም። አሁን ያለንበት ጊዜ አንድ ሰው የፈለገ ቺን ያስ የፈለገ ታምር በቲም መስራት ካልቻለ፣ ሞቢላይዝ ማድረግ ካልቻለ ዓለም ከኛ ምርተው ፕሮዳክት ጋር መወዳደር አይችልም። ስለዚህ ያ ኮሚኒቲ ያስፈልጋል እና ደግሞ ያንን ኮሚኒቲ እና ያንን ቲም ደግሞ ሪሶርስ ያስፈልጋል የሚለው ነገር ለእኔ ችግሩ ስለታየኝ በጊዜው ከነበረ ፓርትነሪ የሚባል ፓርትነር አለኝ። ከእሱ ጋር ይህንን ኮንቨርሴት እናደርግ ነበረ ብዙ ጊዜ። እና በምን ጊዜ እንደዚህ ብለን ከምናስብ ለምን እኛ ራሳችን በትንሹ ላብ አንጀምርም፣ አንቀጥ ብለን እንግዲህ ቀለል አድርገን እንደ ላብ ነገር የጀመርነው። ልክ መጀመሪያ ስንጀምረው ኮቪድ ሂት አደረገ። ኮቪድ ልክ ሂት ሲያደርግ የቤት ቢሮ ተከራይተን ላባችን ሊዘጋብን ሆነ። ከሰው ሰው መውጣት አይችልም ምናምን ከኮቪድ ጋር የተያያዘ ፕሮጀክት መስራት አለብን ብለን የመጀመሪያውን ፕሮጀክታችንን የሜካኒካል ቬንትሌተር ሪቨርስ ኢንጂነር አድርገን ከዛ በኋላ ያው እንደ ማንኛውም ስታርታፕ ችንን ሰርቫይቭ ለማድረግ ሪሰርቻችንን ፋይናንስ ለማድረግ ሁልጊዜ እኛ ብራንድ ሪፕሬዘንት የሚያደርገው ሪሰርቻችንን ራሳችን ፋንድ ማድረግ አለብን። ሪሰርቻችን ራሱ ፋንድ ማድረግ የሚችለው የራሱን ኮሚኒቲ ውስጥ ያለ ንሱ ፕሮብለም፣ ኮሚኒቲ ውስጥ ባለ አቅም ሪሶርስ፣ ኮሚኒቲ በሚመጥን ነገር ሶልቭ ማድረግ አለብን ብለን ፕሮጀክቶች ከሰዎች መቀበል ጀመርን። ትንንሽ አቶሜሽን መስራት ጀመርን። ፕሮጀክቶች መስራት ጀመርን። ዲዛይኖች መስራት ጀመርን። በእነዚህ የምናገኛቸውን ብሮች ደግሞ ተመልሰን እቃዎች ማስመጣት፣ እቃዎች መግዛት ጀመርን። ሩቃ ሲኖረን ራቅን እየኖረን መጣ። ነገሮች እያሳደግን እንግዲህ አሁን ያለንበት ቦታ ደርሰናል ማለት ነው። እንዳየሁት ከሆነ በማህበራዊ ሚዲያ ገጻችሁ ላይ ለወጣቶችም በነጻ የተለያዩ ትሬኒንጎችን ትሰጣላችሁ። ለምህንድስና ተማሪዎች ሰመር ካምፕ የሚባለውንም ስታዘጋጁ ነበረ እናንተ ጋር ሲመጡ የሚያገኟቸው ኮርሶች፣ አገልግሎቶችና ሀሳቦች ምንድን ናቸው? ምን ያህልስ ተቀባይነቱ አለው? በፍላጎት በደንብ አለ። ትምህርት ብለን አይደለም የምናው፣ ሪሶርስ ነው ብለን የምናው? ምክክር እንደነገርኩሽ፣ የእውቀት ችግር አለ ብዬ አላስበን። እንደዚህ የራ ሁሉም ሰው ኮምፒውተር ላይ መፈለግ የሚፈልገውን ነገር መማር ይችላል እ የተለየ የምናውቀው ነገር አለ ሰው እኛ ጋር የሚመጡ ሰዎች አብዛኞቹ የሀይስኩል ተማሪዎችም አሉ፣ የዩኒቨርሲቲ ተማሪዎችም አሉ፣ ማስተርስ የጨረሱ ሰዎች አሉ። ብዙ ሰዎች አሉ እና የእውቀት ሼር ማድረግ እርስ በርስ አንድ አንደኛውን ላ ኤክስፐርቲዝ ወይም አንደኛው በጣም የጎበዘበትን ለአንደኛው አብሮ እንዲሰራ ቲም እንዲፈጥሩ፣ ያ ቲም ደግሞ ፕሮጀክት እንዲሰራ ትምህርት ሳይሆን ፕሮጀክት ቤዝድ የሆነ ትሬኒንግ እንለዋለን። ፕሮጀክት ቤዝድ የሆነ ትሬኒንግ ማለት ፕሮጀክት ነው የምንሰጣቸው። ሰው ግሩፕ ፎርም እንዲያደርጉ ስለ ፕሮጀክቱ እንዲያቀኑ እንዲያውቁ፣ እኛ የሚያስፈልገውን ሪሶርስ እንድናቀርብላቸው፣ እኛ የምናውቀውን እንድንሰጣቸው፣ እንድናስረዳቸው፣ ቀድመን ያወቅነውን እርስ በርስ ደግሞ ቀድሞ ያወቅትን አብረው እንዲረዳዱ ካደረግን በኋላ ፕሮጀክቱን እንዲሰሩ እናመቻቻለን። ከዛ የሚቀጥለው ትሬኒንግ ደግሞ ሲመጣ ክትሎች ደግሞ ሲመጣ ዚ የደረሰበትን ፕሮጀክት እንዳዲስ ሳይሆን እዛ ላይ ተጨማሪ ነገር እንጨምርበት እያለ እያደገ እኛ እውቀቱን ማኔጅ እያደረግ ነው ወደ ፕሮዳክት ወደፊት ለመቀየር ነው የምናስበው ማለት ነው። ሰው ይህንን በሚሆንበት ጊዜ ልክ ቅድም እንዳልኩት ሰው ሪሶርስ ስለሌለው ላቦች የተለመዱ ስላልሆኑ፣ ፐብሊክ ስፔሶች ላይ እንደነዚህ አይነት ላቦች የተለመዱ ስላልሆኑ በጣም ኤክሳይተር በሚሆኑት ትምህርት ዩኒቨርሲቲ ውስጥ የሚማሩ ተማሪዎች ራሱ ይህንን አክሰስ ማድረግ የማይችሏቸው ነው የመመራመሪያ ኪመቶች እኛ ጋምተው ስለሚያገኙ በጣም ኤክሳይትድ ይሆናሉ። አሁን ያላችሁበት ደረጃ ምን ይመስላል? በቀጣይስ ምን ለመስራት አስባችኋል? ሮቦቲክስ ላይ ነው አሁን እየሰራ ነው ያለ ነው። ሮቦቲክስና አርቲፊሻል ኢንተሊጀንስ ላይ ሀገራችንን ማስጠራት እንፈልጋለን። ኢትዮጵያ ውስጥ የተሰራ ዝም ብሎ አሁን ኢትዮጵያ ውስጥ በሚባለው ደረጃ ሳይሆን በዓለም ደረጃ ማስጠራት የሚችል ስቴት ኦፍ አርት የሆነ ቴክኖሎጂ ዴቨሎፕ የማድረግ ቪዥን ያለን ስለዚህ በሮቦቲክስ ሮቦቲክስ ላይ ሮቦት አርም የሚባል አለ። ሮቦት አርሞች፣ አራት አይነት ሮቦት አርሞች አሉ። አርቲኩሌትድ የሚባል ሮቦት፣ ስካራ የሚባል፣ ዴልታ ታይፕ የሚባል እና ካርቴዣን የሚባል አይነት ሮቦቶች አሉ። አንማንድ ኤሪያል ቪክል እና አንማንድ ግራውንድ ቪክል ይባሉ አሉ። እና በእነዚህም ደግሞ ከሶፍትዌር ሳይድ አርቲፊሻል ኢንቴሊጀንስ ጨምረንበት እነዚህን ፕሮዳክቶች ማውጣት ነው ሀሳባችን። በሁሉ ጊዜ ብሎ ትልቅ መጋዘን ውስጥ ልክ እና ተስላ ላይ በስፔስ ኤክስ ላይ እንደምናውቀው ኢትዮጵያ ውስጥ ፋይነስት የሚባሉ ትልልቅ ኢንጂነሮችን ሀያ አራት ግን ትልልቅ ፕሮጀክቶችን መስራት ነው። በዚህ ብቻ ሊኒስድ ይሆናል ብለን አናስቡም። በእኛ እይታ ብቻ የእኛም ድርጅት አንገምተውም። ራ ያለው ኢንጂነሪንግ በቃ ምናምን እየተባለ በጣም ዲስ ኢንፎርሜሽን ሆን አድግ የማይሆንም በጣም የሚገራርሙ ኢንጂነሮች ኢትዮጵያ ውስጥ አሉ። ድምጻቸውን ማሰማት አለባቸው። በዚህ አጋጣሚ የራሱ ማውቃቸው ሰዎች ለፕሮፌሽኑ ዲፌንድ ማድረግ አለባቸው። የሚገራርም ስራ የሚሰሩ ወጣቶች አሉ። ትልልቅ ፕሮፌሽናሎች አለም ላይ የሚጠሩ ሰዎች አሉና እና እነዛ ሰዎች አሁን ከረንት ኢንጂነሪንግ ገብንም ጥቅም እንደሌለው ተደርገው የሚታይበት ታይም ላይ የመጣ ስለሆነ እስፔሻሊ በወጣቱ እኛ ባለንበት ከተማ ውስጥ ይህንን ነገር ውስጥ በቻሰብ ደረጃ እራሱ የእኛ ብራንድ ሁ የሆነ ስታንዳ ኢንጂኒሪንግ። እሱ ነግሮናችንም። እሺ ናትናኤል፣ ስለነበረን ቆይታ እጅግ አብዝቼን አመሰግነው። እኔ በጣም አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ መሰናዶ ነው። በመቀጠል ደግሞ አንድ ወጣት እናስተዋውቃችኋለን ብሩክ ግርማ ይባላል። ዝንባሌውን በልምምድና በተጓዳኝ ትምህርቶች አሳድጎ በዓመታት ውስጥ የተሳካ የኤሌክትሮኒክስና የደህንነት መጠበቂያ ስርዓት መገንባት የቻለ ወጣት ነው። አራት ያህል የፈጠራ ስራዎቹ በኢትዮጵያ የአእምሮ ንብረት ጽህፈት ቤት ለማስመዝገብ የቻለው ብሩክ ፈጠራዎቹ ለሕዝብ ጥቅም ይውሉ ዘንድ በተለያዩ ጊዜያትም ፈቅደዋል። ብሩክ በተለይ የደህንነት መጠበቂያ ስርዓት እንዲፈጥር መነሻ የሆነውን የግል አጋጣሚ በመቀጠል ይነግረናል። ያው የኔ የፈጠራ ስራ የሚጀምረው ያው ከልጅነት ጀምሮ የተለያዩ ፈጠራዎችን ሰራ ነበር። በእርግጥ ነገር ግን ወደ ደህንነት መቆጣጠሪያ ሲስተሙ የገባሁት በራሴ ላይ በአንድ ወቅት በደረሰ ድንገተኛ ዘርፊያ አደጋ ነበረ። ያው ከራሴ ችግር በመነሳት ነው ወደዚህ ፈጠራ ስራ የገባሁት ማለት ነው። ኢትዮጵያ ውስጥ በአእምሮ ንብረት ጥበቃ መስሪያ ቤት የተመዘገቡ በተለያዩ መድረኮች ላይም እውቅናና ሽልማትን ያገኘባቸው የፈጠራ ስራዎች አሉ። በምንስ መልኩ ነው የሰዎችን ህይወት የሚያቀሉት የሚጠቅሙት? አራት አይነት የፈጠራ ስራዎችን አስመዝግቤያለሁ በኢትዮጵያ የምሮ የንብረት ቤት። እና ለመጀመሪያ የተመዘገበው የጎዳና ላይ መጥረጊያ ስዊፐር ማሽን ነው መጥረጊያ ማሽን ነው። ከዛ በኋላ ደግሞ ዲጂታል ያልሆነ አናሎግ የሆነ የደህንነት መቆጣጠሪያ መሳሪያ ማሽን ነው። ከዛ በኋላ እንደዚሁ ደግሞ ወደ ዲጂታል እና ከስልክ ጋር የሚገናኝ ከፋይር አላርሞች ጋር የሚገናኝ ደግሞ ዘመናዊ የሆነ አውቶማቲክ የድንገተኛ አደጋ መከላከያ እና የድንገተኛ የእሳት አደጋ መጥሪያ አላርም ሲስተም ያለው እሱን የተመዘገበው። ከዛ በኋላ ደግሞ አሁን በቅርቡ በኮቪድ ላይ የሰራሁት የእጅ ንክኪ ነጻ እና የሳኒታይዘር ዲስፔንሰር መሳሪያዎች እነዚህን ነው እስካሁን ድረስ ያስመዘገብኩት። ብሩክ እነዚህ ስራዎች ትልቅ ትጋትና ጥንቃቄ የሚጠይቁ ስራዎች ናቸው። አስፈላጊውን ልምድና ተጽዕኖ ለማዳበር በልዩ ሁኔታ የምታደርጋቸው ነገሮች ምንድን ናቸው? አንድን ነገር ከመፍጠር በፊት ስለምታደርጋቸው ቅድመ ዝግጅቶች እና ምርምሮች እስቲ ንገረን። ያው ብዙ ጊዜ እንግዲህ ሀሳብ ነው መጀመሪያ፣ ሀሳብ ነው የብዙ ነገር መቼም። ዓለም ላይ የምናየው ነገር በሙሉ ከሀሳብ በመነሳት ነው ወደ ትግበራ የሚገባው። ነገር ግን አንዳንድ ሀሳቦችን ተግባራዊ ለማድረግ የእውቀት ክፍተቶች ይገጥሙኛል ብዙ ጊዜ ነው። እነዛን የእውቀት ክፍተቶች ለመሙላት ወይ ከኔ የተሻሉ ሙያ ያላቸውን ሰዎች ያማከራለሁ፣ ጠይቃለሁ። ከዛ ውጭ ግን ትንሽ ከበድ ያሉኝ ነገር በገጠመኝ ሰዓት በአንድ ወቅት እንዲያውም ፈጠራ ስራውን የጀመርኩት አካባቢ ሁለት ሺ ውስጥ ላይ ኮሌጅ ገብቼ የኤሌክትሮኒክስ ትምህርት ወስጄ እውቀቴንም ደግሞ በዛ አዳብሬ ነው ስሰራ የነበረው እና እንደዛ አድርጌ ነው የሚሰራው አዳዲስ የቴክኖሎጂ ፈጠራ ስራዎችን ከማስታወቅ በተጨማሪ በተለያዩ ማህበራዊ አገልግሎቶች ላይ እንዲውሉ እንደምታደርግም ሰምቻለሁ። የሰራቸውን የቴክኖሎጂ ውጤቶች ለሕዝብ ጥቅም ያወልክባቸውን አጋጣሚዎች ውስጥ ያስታውሰን። መጀመሪያ የፈጠራ ስራ ከአላርም ሲስተም ጋር ወይም ከደህንነት መቆጣጠሪያ ሲስተም ጋር የተገናኘው ነው ሁለት ሺ አራት አመተ ምህረት ላይ ነው ወደ ስራ የገባሁት ነገር ግን እኔ ላይ ዘርፊያ የደረሰው በሁለት ሺህ አመተ ምህረት ላይ ነበረ። ያ ዘርፊያ ከተከሰተ በኋላ በአጋጣሚ ያንን ጉዳይ ለመከታተል እዚህ ንፋስ ስልክ ፖሊስ ጣቢያ በምመላለፍበት ጊዜ እንደ እኔው በአጋጣሚ የተዘረፉ ሰዎች እንደዚሁ ማመልከቻቸውን ይዘው ሲመላለሱ አየውና፣ እንደው አንድ አላርም ሲስተም እኮ ቢኖር ይሄውና ሰው አይዘረፍም፣ ለዘርፊያ ማይጋለጥም ነበር ብዬ ገበያው ላይ በምጠይቅበት ሰዓት እንደዚህ አይነት አላርም ሲስተሞች በሰአቱ በሁለት ሺህ አመተ ምህረት ላይ ማለት ነው በፍጹም አይታወቁም ገቢያውም ላይ የሉም በሰአቱ እና ይሄ ክፍተት እንዳለ ገቢያው ላይ ሳቅ ያው በቀጥታ እውቀቴን አዳበርኩኝና ሁለት ሺህ አራት አመተ ምህረት ላይ ካአሁን ወደ መርስ ተቀይሬ ለህብረተሰቡ አገልግሎት መስጠት ጀመርኩ ማለት ነው ከዛ በኋላ ሁለተኛው ስራ ደግሞ ይህንን እየሰራን ነበረ እስከ ሁለት ሺህ አስራ ሁለት ድረስ ሁለት ሺ አስራ ሁለት ላይ እንደሚታወቀው የኮቪድ ወረርሽኝ በዓለም አቀፍ ደረጃ የሁሉም ሀገር ስጋት ሆነ። እኛም ሀገር ላይ እንደዚሁ ይሄ ኮቪድ ወረርሽኝ በከፍተኛ ደረጃ ስጋት ሆነ። ያ ስጋት ሲፈጠር የመጀመሪያው በሽታውን ወይም ወረርሽኝ ለመከላከል እጅን መታጠብ፣ ሳኒታይዘር መጠቀም፣ ርቀትን መጠበቅ፣ ማክስ ማድረግ የሚል ነበርና እነዛ የኮቪድ መከላከያ ምርሆችን ተከትሎ ሰው ደግሞ በቀላሉ ሊከላከልበት እና ራሱን ሊጠብቅበት የሚችለው አማራጭ እጅ መታጠብ ነበረ እና በሰዓቱ እኔ አዲስ አበባ ላይ በነበርኩበት ሰዓት ብክነት በጣም መጣ። እኔም በአጋጣሚ ባለቤቴ ሬስቶራንት ስላላት እዛ ሬስቶራንት ላይ ውሃ በፍጹም በቃ መቆጠብ አልተቻለም። እና እንዴት አድርጌ ውሃ የሚቆጥብ ከእጅም ክኪ የሆነ የእጅ መታጠቢያ መሳሪያ መስራት ችላለው የሚለውን ዲዛይን ማሰብ እና ወደ ተግባራዊነትም ለመቀየር ሙከራ የጀመርኩት ማለት ነው። መታጠቢያ መሳሪያው ላይ ነው፣ ብዙ የበጎ አድራጎት ስራዎችን ለመስራት ያሰብ ነው። በእውነት እውነት ለመናገር ከሆነ እኔ በሰዓቱ የኮቪድ ወረርሽኝ እንደሚነገረን እና እንደሰማህ ነው፣ እኛም ሀገር ላይ ካለው የድህነትና የአቅም አነስ አንጻር በጣም በቃ ከባድ ጉዳት ያደርስብናል ብዬ ፍርሃት ስለነበረኝ ገንዘብ የመስራትና ያን ፈጠራይን ወደ ጥቅም ለመለወጥ ወይም የገንዘብ ምንጭ ለማድረግ ሳይሆን በቀጥታ ህብረተሰቡ መርዳት አለብኝ እንደሚል ባለችን ካፒታል ካለኝ ገንዘብ ላይ የሰማንያ ሺህ ብር በጀት ፋይናንስ አድርጌ ብረታ ብረቶችን ገዝቼ ተግባራዊ ከሆነ በኋላ ቀው ወደ ምርት ነው የገባሁት። የወረርሽኙን ስርጭት ሊቀንስ ይችላል ወይም ሰዎች ላይ አደጋ ሳያስከትል እንደው በጤና ይህንን ጊዜ ማለፍ ይችላሉ የሚለውን ነገር አንዳንድ ጓደኞቼ ጋር ተማክሬ ወደ ተግባር የገባ ነው ማለት ነው። ዛሬ ወደ አርባ ለሚጠጉ ሰራተኞች እድል የከፈተ ቢጂ ኤሌክትሪክ ኤንድ ሴኪዩሪቲ ሲስተም ኤንተርፕራይዝ የተባለ ድርጅት መስርተሃል። እዚህ ለመድረስ ቀላል የማይባሉ ዓመታትን ያለፍክ ይመስለኛል። በጉዞህ ወቅት ፈታኝ የነበሩት ጉዳዮች ምንድን ነበሩ? እንዴት አድርገህስ ፈታሃቸው? ያው እንግዲህ እንደ እኛ አይነት ባላደጋ ሀገር ላይ ሲኖር እጅግ በጣም ብዙ ፈታኝ የሆኑ ተግዳሮቶች አሉ። እነዛን ሁሉ ችግሮች ለመፍታት ግን መጀመሪያ የራስን ክህሎት ማሳደግና ሰልፍ ኮንፊደንስን መጨመር ነው። በራስ መተማመንን መጨመር ነው እና ወይም ደግሞ ጥሩ ያልሆኑ አጋጣሚዎችን ወደ መልካምነት የመቀየር ብቃትና የፈጠራ ክህሎት ካለ ማንኛውም ነገር መታለፍ ይችላል። ነገር ግን በዋነኛነት በጣም በከፍተኛ ደረጃ ችግር የነበረው ከአይምራዊ ንብረት ጋር ያሉ የፓተንት ምዝገባና ሂደቶች እጅግ በጣም አሰልቺ ውጣ ውረድ የበዛባቸው እና ምልልስ ያለባቸው እንዲሁም ደግሞ መልካም አገልግሎት ወይም እንደ ፈጠራ ባለሙያ ችግር ፈቺ ሀሳብ ይዞ እንደመጣ ሰው ሳይሆን አንድ ወረቀት አስመዝግቦ እንደሚሄድ ሰው አይነት የማየት ነገር ነበረ እና ብዙ ከበሬታም የለውም እና ያ ነገር በጣም ትንሽ ደስ የማይል ነገር ነበረው። ግን እሱንም ቢሆን አልፌ ቀጥሎ ደግሞ ወደ ትግበራ ሊገባ ሲል የማምረቻ ቦታ እጦታ አለ፣ የማሽነሪ መግዣ ፋይናንስ ብድር አቅርቦት እጦታ አለ። ለመነሻም የሚሆን ብድር ሲጠየቅ ኮላተራል ወይም ማስያዣ ከሌለ አይሰጥም ነበር በወቅቱ አሁንም ቢሆን እንደዛው ነው እና እንደዛ እንደዛ አይነት ነገሮች የፋይናንስ የሰለጠነ ሰው፣ የማምረቻ ቦታ፣ እንዲሁም ደግሞ የሚመለከታቸው አካላት እና ደግሞ የመንግስት የራሱ የሆነ ከባድ የሆነ ቢሮክራሲ በጣም ቻሌንጅ ነበረው። በቴክኖሎጂ ፈጠራው ዘርፍ ባሳካቸው የምትላቸው እቅዶች መካከል የተወሰኑትን እስቲ ያጋራል። ምን ለማድረግ አስበሃል በመጪ ዓመታት? ያው በመጪው ዓመታት እንግዲህ እኔ አሁን ወደ መካከለኛ የኢንዱስትሪ ተሸጋግሬ ያለው ተሸጋግሬም እንዲሁ አልተቀመጥኩም። በመንግስት በመነሻ ዋጋ በሊዝ የወሰድኩት የግንባታ ቦታ አለ። እዛ ላይ ግንባታ የኢንዱስትሪ ግንባታ እያደረግኩኝ ነው፣ በኢንቨስትመንት ፈቃድ አውጪ። ያ ግንባታ ደግሞ በቀጣይ በሚጠናቀቅበት ሰዓት ለበርካታ ወጣቶች የስራ ድል የሚፈጥር እንዲሁም ደግሞ ለሀገር ውስጥ ገቢ የሚያመነጭ ጥሩ ታክስ ሊከፍል የሚችል ድርጅት እንዲሁም ደግሞ ገቢ ምርቶችን ሊተካ የሚችል ዘመናዊ የሆነ ሳይንሱን የተከተለ የማምረቻ ኢንዱስትሪ በመገንባት ላይ እገኛለሁ። በቀጣይ እንግዲህ እነዚህ ደግሞ ሳጠናቀቅ እንግዲህ በሀገሪቷ ውስጥ ያሉትን ችግሮች የሚቀርብ አንድ ኢንተርፕራይዝ ሆናለው ብዬ ነው ማቀደው። ወደፊት እጅግ በጣም አመሰግናለው። ብሩክ ግርማ፣ በቴክኖሎጂ ፈጠራ ዘርፍ ለወጣቶች መነቃቃትን የሚፈጥሩ ሀሳቦችና ልምዶችን ስላጋራህን በእጅጉ አመሰግናለሁ። እኔም እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ ሀሳቤን እንዳጋራ በእናንተ በኩል አክብራችሁ ስለጋብዛችሁኝ በእግዚአብሔር ስም እኔም ምስጋና አቀርባለሁ። እግዚአብሔር ይስጥልኝ። ጋቢና ቪኦኤ ከአሜሪካ ድምፅ በሳምንት ሰባት ቀናት ለእናንተ የሚቀርብ ወጣቶችን የሚመለከት መሰናዶ ነው። በዝግጅታችን ላይ አስተያየት ቢኖራችሁ እንዲሁም ደግሞ ጥቆማ ቢኖራችሁ እንዴት እኛን ልታገኙ እንደሚችሉ የሚያሳውቃችሁን አጭር መልእክት ሰምተን እንመለስ። ጋቢና ቪኦኤ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 202 227 6379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ከእኛ በኋላ እንግዲህ ከምሽቱ ሶስት ሰዓት ጀምሮ ደግሞ መደበኛው የአማርኛ ስርጭት የተለያዩ ዓለም አቀፍ፣ ሀገር አቀፍ እንዲሁም ደግሞ የአፍሪካን አህጉርን የሚመለከቱ ዜናዎችና መረጃዎች ይደመጡበታል። ሁልጊዜም ማስተያየታችሁን መስጠት ብትፈልጉ በፌስቡክ ገጾቻችን፣ በትዊተር እንዲሁም ደግሞ በኢንስተግራም እና በቴሌግራም ላይ ማለን እንደዚሁ ማጋራትና መጠቆም አትዘንጉ። አብሬያቸው ያመሸሁት ሀብታም ስዩም ነኝ። በምስልና በድምፅ ቅንብሩ ደግሞ ብርሃን ኃይሉ እስካሁን ድረስ አብራን ነበረች። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በድጋሚ መልካም ምሽት ይሁንላችሁ።